ሁለት የኦሮሚያ ክልል ከፍተኛ ባለሥልጣናት ከኃላፊነታቸው እንዲነሱ መወሰኑን አንድ በሀገር ውስጥ የሚታተም ጋዜጣ አስነብቧል። ሪፖርተር ጋዜጣ በዛሬው እትሙ እንዳለው ከኃላፊነት የተነሱት የኦህዴድ አስፈጻሚ ኮሚቴ አባልና የኦሮሚያ ገዥ ፓርቲ የሆነው የኦሮሞ ጽህፈት ቤት ኃላፊ አቶ ዳባ ደበሌና የክልሉ አስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሰለሞን ኩቹ ናቸው። እስክንድር ፍሬው ተከታዩ ልኳል። የጋዜጣው ዘገባ ከተረጋገጠ ይህ ከፍተኛ ሹምሽርና የስልጣን ሽግሽግ ይሆናል። የኦሮሚያ ክልል ፕሬዝዳንትና የኦህዴድ ሊቀመንበር ከነበሩት አለማየሁ አቶምሳ ሞት ወዲህ የተካሄደ። የኦሮሚያ ክልል ገዢ ፓርቲ የሆነውን ኦህዴድን የዕለት ተዕለት እንቅስቃሴ የሚመራው ጽፈት ቤት ኃላፊ የሆኑት አቶ ዳባ ደበሌ ከክልሉ ቁንጮ ባለስልጣናት አንዱ ናቸው። ከ36ቱ የኢህአዴግ ስራ አስፈጻሚ ኮሚቴ አባላት አንዱ በመሆንም እያገለገሉ ይገኛሉ። እንደ ዘገባው ከሆነ ግን አቶ ዳባ ከዚህ ኃላፊነታቸው እንዲነሱ ተወስኗል። የክልሉ የአስተዳደርና የጸጥታ ጉዳዮች ቢሮ ኃላፊ የሆኑት አቶ ሰለሞን ኩቹ እንደዚሁ ከኃላፊነታቸው እንዲነሱ ተወስኗል። የኦህዴድ ፖሊት ቢሮ ባለፈው ሳምንት መጨረሻ ባካሄደው ስብሰባ በኦሮሚያ ክልል የጸጥታ ሁኔታ ላይ መምከሩ ውሳኔው የተላለፈውን በዚሁ ስብሰባ ላይ መሆኑ ተጠቅሷል። እንደ ዘገባው የኢህአዴግ ስራ አስፈጻሚ ኮሚቴ አባልና የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ በክር ሻሌ አቶ ዳባ ምትክ የሁዲ ጽፈት ቤት ኃላፊ ሆነው እንዲሰሩ ተወስኗል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዝብ አደረጃጀት አማካሪ አቶ በዙ ዋቅ ቤካ ደግሞ የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ ሆነው እንዲሾሙ ውሳኔ ተላልፏል። ዘገባው ምንጮችን ጠቅሶ እንዳብራራው የክልሉ ባለስልጣናት ከኃላፊነት እንዲነሱ የተወሰነው በቅርቡ የተካሄደውን የተቃውሞ እንቅስቃሴና የጸጥታ መደፍረስ መቆጣጠር ባለመቻላቸው ነው። የኦሮሚያ ክልል ወቅታዊ ሁኔታ መነሻ የመልካም አስተዳደር ችግር መሆኑን የፌዴራል መንግስቱና የኦህዴድ ባለስልጣናት ተናግረዋል። በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የኦህዴድ ምክትል ሊቀመንበር ወይዘሮ አስቴር ማሞ ይሄንኑ ነበር ያብራሩት። የኦሮሚያ የወቅቱ ሁኔታ ባለፉት ወራቶቹ ውስጥ በተለያዩ ምክንያቶች በክልሉ ውስጥ በተለይ ደግሞ በዋናነት በመልካም አስተዳደር ችግር ምክንያት በክልሉ ውስጥ በተለያዩ አካባቢዎች ብጥብጥና ሁከት የነበረበት ሁኔታ ነው የገመገም ነው። ስለዚህ የብጥብጥና ሁከቱ ዋናው መንስኤ የመልካም አስተዳደር ችግር እንደሆነ በግምገማችን ለይተናል። ከዚሁ ከመልካም አስተዳደር ችግር ጋር በተያያዘ ተጠያቂ በሚሆኑ ባለስልጣናትና የስራ ኃላፊዎች ላይ እርምጃ እንደሚወሰድም ተገልጾ ነበር። የኦሮሚያ ክልላዊ መንግስት ከሳምንታት በፊት ከከፍተኛ አመራሩ ጋር ባደረገው ውይይት ላይ የተገኙት የክልሉ ምክትል ፕሬዝዳንት አቶ እሸቱ ደሴ ይህንኑ ነበር ያስረዱት። እንደየ ምክንያቶቹ ደግሞ እርምጃዎቹ የሚወሰዱ ይሆናል። አቅም ችግር ካለ፣ የሙያዊ ችግር ካለ ይህን የአቅምና የሙያ ብቃት የማሟላት ስራ ይሰራል ማለት ነው። እርምጃው ይሄ ነው የሚሆነው። ኢሚዲትሊ ወደ ስራ ይገባል። ከኃላፊነት እንደሚነሱ የተገለጸው ሁለት ከፍተኛ ባለስልጣናት ጥፋት ከዚሁ ከመልካም አስተዳደር ችግር ጋር ስለመያያዙ በዘገባው አልተመለከተም። በክልሉ ከተካሄደው የተቃውሞ እንቅስቃሴ አንጻር ያልተወጡት ኃላፊነት ምን እንደሆነም በግልጽ አልተብራራም። ጉዳዩ የሚመለከታቸውን የኦህዴድ ባለስልጣናት በስልክ ለማግኘት ያደረግኩት ጥረትም አልተሳካም። መንግስት በኦሮሚያ ክልል ለተነሳው የተቃውሞ እንቅስቃሴ ተጠያቂ ሲያደርግ የቆየው በክልሉ የሚንቀሳቀሰውን የኦሮሞ ፌዴራሊስት ኮንግረስና ጸረ ሰላም ያላቸውን በውጭ የሚገኙ የፖለቲካ ኃይሎች ነው። የሹምሽሩ ውሳኔ ይፋ ከተደረገና ተጨማሪ ማብራሪያ ከተገኘ ከሌላ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ